ከጦርነቱ ሸሽታ ከነ ልጆቿ በረሃ ላይ እንደቆየች የገለጸች አንዲት ባለትዳርና የሁለት የሁለቱ ልጆች እናት ወደ ቤቷ ስትጓዝ የኤርትራ ወታደሮች እንዳያዟትና ጥቃት እንዳደረሱባት ትናገራለች። ናተይ ድኣ ብጥሪ ዕለት ሓደ ግዜ ኣክልተወርሑ ማለት እዩ ኣብ ዓዲግራት ዙሪያ ኮይኑ ቀርሰበር ቀርሰበር እዩ ዛላንበሳ መስመር እዩ ኣብኡ እዩ ያው ብዙ ኩነታት ቀለብ ወዲ ኣብ ሓዲ መስ ካነ ልጆቼ ሸሸቼ ስለነበር ቀለብ ጨርሼ ስንቅ ለማምጣት ከሁለት ወር በፊት ጥሪ አንድ ወደ ቤት ስመጣ አዲግራት ዙሪያ ቀርሰበር የሚባል ቦታ ዛላንበሳ መስመር ላይ መንገድ ላይ ያዙኝ። አስራ አምስት ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸውም። በምን አይነት ሁኔታም እንዳሉ አላውቅም። ጥር አንድ ከጠዋቱ ሶስት ሰዓት ላይ ይዘውኝ ድሮ ሃያኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር ሰባት ቀን የለቀቁኝ አንዱ ግደላት ሲል፣ ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ። ደም ይፈሰኝ ስለነበር ሶስት ቀን ቆይቼ እየተንፏቀኩኝ ወደ አውራ መንገድ ወጣው። በሩቅ ያዩት ቤተ ጨርቆስ የሚባል ቤተክርስቲያን አገልጋይ ቄስ ደግፈው እስከ አድግራት ከወሰዷት በኋላ አንድ የባጃጅ ሾፌር ወደ አዳጋ ሐሙስ እንደወሰዳትና ሰዎች ገንዘብ አዋጥተው መቀሌ አይደር ሆስፒታል እንዳደረሷት ትገልጻለች። ሆስፒታል ውስጥ በጣም እንደተንከባከቧት የምትናገረው ተጎጂ ከባድ የአካል ጉዳት ስለደረሰብኝና በከፍተኛ ስቃይ ውስጥ ስለነበርኩ እስካሁን ክትትል እየተደረገልኝ ነው ብላለች። በጥቃቱ ወቅት ሊያስጥሯት የሞከሩ ወታደሮች ኖሩ እንደሆነ ተጠይቃ እንዲህ ብላለች አይተውኛል። የሻቢያማ ሞልተው ነበር። አማራዎች ግን የሉም። ሀገራችን ውስጥ ያሉት የኤርትራ ወታደሮች ናቸው። እንኳን ሊገላግሉኝ ይቅርና አሁንማ የእኛ ጊዜ ነው እያሉ እየተሳደቡ መፈጠሬን እስክጠላና እስክ ሞት ድረስ ተጫወቱብኝ። በህይወት ዘመኔ ሁሉ አልረሳውም። ሰብአዊነት የሚባል ነገር የላቸውም። አንዲት የቄስ ሚስትም ሲደፈሩ ማየቷን ቦታውንና ቤተክርስቲያኑን በስም ጠቅሳ ትናገራለች። የጾታ ጥቃት ሰለባ የሆኑ ሴቶች ወጥተው ድምፃቸውን በድፍረት እንዲያሰሙም ትመክራለች። ተመሳሳይ የመደፈር ጥቃት እንደደረሰባቸው የገለጹ ሌሎች ሁለት ሴቶችም መቀለ ውስጥ በአንድ ጊዜያዊ ማቆያ ቦታ ሕክምናና እንክብካቤ እየተደረገላቸው ይገኛሉ። በኤርትራ ወታደር እንደተደፈረች የተናገረች የ19 ዓመት ዕድሜ የ12ኛ ክፍል ተማሪ ከመቀሌ ወጣ ብሎ በሚገኝ ሐረና የሚባል ቦታ ላይ ደረሰብኝ ያለችውን ታስረዳለች። የኤርትራ ሰራዊት ህዳር ሰላሳ መቀሌ ሲገቡ አንድ ወታደር ከሌሎች ሴቶች ለይቶ ከያዘኝ በኋላ ወደ ቤት አስገባኝ። መታወቂያ ይዤ ነበርና ሳየት አባትሽ ሚሊሻ ነው ወይ ብሎ ጠየቀኝ። እንዳልሆነ ነገርኩት። ከዚያ ደፈረኝ። የያዝኩትን ብርና ሞባይል ስልክም ቀምቶ ለቀቀኝ። የደረሰባት ጉዳት ከባድ እንደነበርና ለሁለት ሳምንታት ያህል እንደተሰቃየች መጀመሪያ ላይ ወንድሟ እንዳሳከማት ገልጻለች። የደፈረሽ የኤርትራ ወታደር መሆኑን እንዴት አወቅሽ ተብላ ስትጠየቅ ዋላ በትግረኛ ነበር የሚናገረው። የአነጋገር ዘየው የኤርትራ ነው። በደንብ እኮ የምናውቃቸው ብዙ የኤርትራ ወታደሮች ስለነበሩ በደንብ ነው የሚታወቁት። ቤታችን መንገድ ዳር ነው። ብዙ ሰራዊትም ያልፍ ነበር። ሰው ወደ ቤት ሲመለስ፣ እኔም ከበረሃ ስመለስ አምስት ሴቶች ነበሩ። ከእነሱ መካከል ጎትቶን ይወሰደኝ። ከዚህ ሁኔታ ተርፋ ትምህርቷን መቀጠል እንደምትፈልግ ትናገራለች። ሽረ እንዳ ስላሴ አክሱም፣ አድግራት፣ ውቅሮና መቀለ ውስጥ ከአምስት መቶ ሰማንያ በላይ ሴቶችና ልጃገረዶች በወታደሮች ተደፍረው ወደ ሕክምና መስጫ ማዕከሎች መሄዳቸውና በተለያየ ደረጃ ሕክምና ማግኘታቸውን አሁንም በሕክምና ላይ ያሉ መኖራቸውን ቪኦኤ ከትግራይ የሴቶች ጉዳይ ቢሮ ያገኘው መረጃ ይጠቁማል። አዳዲስ መረጃዎች በየጊዜው እየደረሱት መሆኑንና የተደፈሩት ሴቶች ቁጥር አሁን ከሚነገረው በላይ ሊሆን እንደሚችል የሚገምተው የክልሉ የሴቶች ጉዳይ ቢሮ ምንጭ ሌሎች አርባ ስምንት ሴቶች በተለያዩ ወታደራዊ ካምፖች ውስጥ ታግተው እንደሚገኙና ከነዚህም ቅርሰበር ላይ ስምንት ሴቶች፣ አድዋ ገጠር ደግሞ ሰባት ሴቶች ታግተው ብዙ በደል እየተፈጸመባቸው እንደሆነ አመልክቷል። ድንበር አልባ ሐኪሞች የሚባለው የሰብአዊ እርዳታ ቡድን የታገቱትን ሴቶች ለማስለቀቅ እየሰራ መሆኑን ምንጮች ቢገልጹም የዚህ ዘገባ አጠናቃሪ ገብረ ገብረ መድህን ስለ ጉዳዩ ለማጣራት አዲስ አበባ ወደሚገኘው የቡድኑ ጽፈት ቤት ስልክ መደወሉን እና የኮሚኒኬሽንስ ኦፊሰሯ ክላውዳ ብሎም ስለ ጉዳዩ መናገር እንደማይፈልጉ የገለጹለት መሆኑን ጠቁሟል። የወሲብ ጥቃት የሚፈጽሙባቸው የኢትዮጵያም የኤርትራም ወታደሮች መሆናቸውን አስራ አምስት እና ሀያ የሆኑ የሚደፍሯቸው ግን የኤርትራ ወታደሮች መሆናቸውን ተጠቂዎቹ እንደሚነግሯቸው የክልሉ የሴቶች ጉዳይ ቢሮና መቀለ የሚገኘው የአይደር ሆስፒታል ምንጮች ገልጸዋል። በተፈጸመባቸው የወሲብ ጥቃት ምክንያት ከፍተኛ አካል እና የአእምሮ ጉዳት ላይ መሆናቸው የተነገረ አርባ የሚሆኑ ሴቶች ሴፍ ሃውስ ተብሎ በሚጠራው መቀለ ውስጥ የሚገኝ እንክብካቤ ማዕከል እንደሚገኙ ተገልጿል። የወሲብ ጥቃት የተፈጸመባቸው ሴቶቹ ላልተፈለገ እርግዝና፣ ለኤችአይቪና በወሲብ ለሚተላለፉ በሽታዎች፣ ለወሊድ አካል መገልበጥ ለወገብና የእግር መሽመድመድ ለአእምሮ መረበሽና ለሌሎችም ችግሮች መጋለጣቸውን መረጃዎቹ ይገልጻሉ። የወሲብ ጥቃት ተፈጽሞባቸው መቀለ ሆስፒታል የሚገኙትን ተዘዋውረው እንዳዩዋቸው የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ እቴኔሽ ንጉሰ ተናግረዋል። ከምን መቀለ አይደር ሆስፒታል መቀሌ አይደር ሆስፒታል ተኝተው የሚታከሙ አሉ፣ አይተናቸዋል። የደረሰባቸው ነገር በጣም የሚያሳዝን እንደሆነ ነግረውናል። ከዓለም ባንክ የመጡ ሰዎች ልናያቸው እንፈልጋለን ብለውን ስለነበር አብረን ሆነን አይተናቸዋል። ሁኔታቸው ያሳዝናል። በወታደራዊ ካምፖች ተይዘው የወሲብ ጥቃት እየተፈጸመባቸው ይገኛሉ ስለተባሉት አርባ ስምንት ሴቶች መረጃ የለኝም ብለዋል ወይዘሮ ቴንሽ جنكن اليوم اني حضرتك كل الموجود فيه እንደ ጊዜያዊ አስተዳደር እና እንደ ክልል መንግስት እየተፈጸመ ያለውን መጥፎ አድራጎት የሚያወግዘው እንደሆነ ፈጽሞ መደረግ እንደሌለበት መቆም እንዳለበት ይህንን የሚፈጽሙ ተይዘው ወደ ሕግ የሚቀርቡበት መንገድ መፈለግ እንዳለበት ጠንካራ አቋም አለን። ምክንያቱም እህቶቻችን ናቸው። የሚደርስባቸውን ስቃይ እንጋራለን። የወሲብ ጥቃት የሚፈጽሙት የኤርትራም የኢትዮጵያ ወታደሮች መሆናቸው ስራቸውን ተጠቂዎቹ ለክልሉም ለፌዴራል መንግስቱ ሰዎችም እንደሚናገሩና ጥቃቱን ማስቆም ያለበት የፌዴራል መንግስት ነው ብለው እንደሚያምኑ ያሳሰቡት ወይዘሮ ቴኒሽ ንጉሰ የክልሉ መንግስት ኃላፊነት መጠየቅና መከታተል እንደሆነ አመልክተዋል። እየተፈጸመ ስላለው ጥቃት በግላቸው የሚሰማቸውን ወይዘሮ ቴኒሽ ገልጸዋል። ክትገልጾ አይክእልም እንደሴት የሚሰማኝ ነገር አለ ስቃያቸውን እጋራለሁ። በጣም ያመኛል ውስጤም ይደማል ስቃያቸውን ልገልጸው አልችልም ምክንያቱም እነዚህ ልጆች ስንት ተስፋ ስንት አላማ ያላቸው ክብራቸውን እንደጠበቁ ሳይፈልጉት ነው ይህ እየደረሰባቸው ያለው ማንኛውም ሰብአዊነት የሚሰማው ሰው ይህ እንዲቆም ድምፁን ማሰማት አለበት የኢትዮጵያ የሰብአዊ መብት ኮሚሽን ባለፈው ወር ባወጣው ሪፖርት ጦርነቱን ተከትሎ ከመቀለ ከአድ እግራት ከአይደር እና ከውቅሮ ሆስፒታሎች አገኙ ባለው መረጃ በ108 ሴቶች ላይ የመደፈር ጥቃቶች እንደተፈጸሙ ገልጾ ነበር። የኢትዮጵያ መንግስት ትግራይ ውስጥ ተፈጽመዋል የሚባሉትን የሰብአዊ መብት ጥሰቶች፣ ጥቃቶችና የጭካኔ አድራጎቶች እንደሚያጣራ አስታውቋል። የክልሉ ጊዜያዊ አስተዳደር እንዲሁም የፌዴራሉ መንግስት ሲቪል የፖሊስና ወታደራዊ ከፍተኛ ባለስልጣናት ምላሽ እንዲሰጡበት ተከታታይ ጥረቶችን እያደረግ እንገኛለን። ገብረም በዘገባው አመሰግናለሁ።